መዝሙር ሰማንያ ሰባት መሠረቶቹ በተቀደሱ ተራሮች ናቸው። ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ልደጆች ይወዳቸዋል። የእግዚአብሔር ከተማ ሆይ በአንቺ የተከበረ ነገር ይባላል። የሚያውቁኝን ረዓብንና ባቢሎንን አስባቸዋለሁ። እነሆ ፍልስጤማውያን ጢሮስም፣ የኢትዮጵያም ሕዝብ፣ እነዚህ በዚያ ተወለዱ። ሰውናታችን ጽዮን ይላል፣ በውስጧም ሰው ተወለደ እርሱ ራሱም ልዑል መሠረታት። እግዚአብሔር ለሕዝቡ በውስጧም ለተወለዱት አለቆቿ በመጽሐፍ ይነግራቸዋል። በአንቺ የሚኖሩ ሁሉ ደስ እንደሚላቸው ይነግራቸዋል።